የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አንደኛ ጠቅላላ ጉባኤውን አጠናቆ የጋራ መግለጫ አውጥቷል። አባላቱ የፓርቲውን የአምስት ዓመት የሥራ እንቅስቃሴ ሪፖርትም አድምጠዋል። እንደዚሁም በአገሪቱ ወቅታዊና ነባራዊ ተጨባጭ ሁኔታዎች ላይም በስፋት መወያየታቸው ተገልጧል። በመግለጫው ዙሪያ ማብራሪያ ለማግኘት የፓርቲዎቹን ስብስብ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግረናል። ያነጋገራቸው ወይም ያወያያቸው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው። ዶክተር በየነ ጴጥሮስ፣ በቅድሚያ ለትብብሮ ላመስግን። አይ መልካም፣ እናንተ የመሰጣችሁን እድል አመሰግናለሁ። በዚህ በአቋም መግለጫው ተራ ቁጥር አራት ላይ ኢህአዴግ በአምባገነናዊ የከፋፍለህ ግዛ ስልቱን በመጠቀም ለዘመናት አብረው የኖሩትን ህዝቦች ማጋጨቱን የአቋም መግለጫችሁ ይገልጻል። በየት አካባቢ ነው በተጨባጭ ግጭቶቹ የታዩት በነማን መካከል? እስቲ ይህንን የሚያብራሩልኝ። እንግዲህ አንደኛ እኛ ሀገር አቀፍ ፓርቲ ነን እና ጉዳዮቹ በኢትዮጵያ ምድር የተከሰቱትን ሁሉ በአጠቃላዩ ለማስቀመጥ ፈልገን ነው አንዳንድ እውነቶቹን ሆኖ ያለፉትን ይቀስታልተኝ በጣም በቅርቡ አሁን በወላይታና በስዳማ ዞኖች መካከል ግጭት ፈጥሮ አሁን ህዝቡ ፍጥጫ ላይ ነው ያለው። የግጭቱ መንስኤውም በወላይታ ዞን ውስጥ የሚታወቁትን አንድ ስምንት ቀበሌዎች ድንበራቸው ለዓመታት እኛም ከልጅነትም ጀምረን እንደምናውቀው ከዚያም በፊት አንድ የብላቴ ወንዝ የሚባል ነው ከዚህ ከደጋው የጉራጌና ሀዲያ ተራራዎች ተነስቶ ሄዶ አባያ ውስጥ የሚገባ አንድ ወንዝ አለ። ያ ሲዳማንና ወላይታን እንደሚከፍል ይታወቃል። አሁን በምን ታምር እንደሆን ሲዳማው በዚህ ወደ ወላይታ ወገን ይዞታ ይገባዋል፣ በሚል ስምንት ቀበሌዎችም ወደዚያ እንከልላለን ብለው መንግስት ነው በጀመረው እንቅስቃሴ ህዝቦቹ ተጋጭተውም ከዚያም በላይ አልፈው ለመሄድ ከፍተኛ ፍጥጫ ላይ ነው ያሉት። ይሄ በጣም ወቅታዊ የሆነ ችግር ነው። ሌሎቹ እንግዲህ ድንበር ክልላ አካባቢ የሚፈጠሩ ምን ስፍር ቁጥር አላቸው። ዞኑ ከዞን ጋር ይጋጫል፣ ወረዳው ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝበት ተፋፈረ ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ በሚከቱት ፖለቲካ ጥቅም አንጻር ለማስደሰት ሌላኛውን ስለመቻል የተፈጠሩቱ የድንበር ግጭቶች በጣም የሰለቸን ሆኗል። ህዝብን ከፍተኛ መስዋዕትነት እየከፈለ ነው እና ከዚያ አልፎ እንግዲህ ሁለት ክልሎች በሚገናኙበት አካባቢዎች አሁን በኦሮሚያ ክልልና በሶማሌ ክልል ያለው በጣም ጎልቶ የሚታወቅ ነው። በዛት የሚነገርለት እና ብዙ ህዝብን መስዋዕትነት የከፈለው በትግራይና በአማራ መሀል ያለውም በዚሁ መፍትሄ አጣ ድንበር ጉዳይ ነው። እንደዚሁም በአሁኑ ወቅት የማንነት የአካባቢ በእኔ ብሔር ብሔረሰብ ስሪት አለለልኝ የሚባሉቱ ጥያቄዎች ደግሞ በከፍተኛ ደረጃ ህዝቡን እያጋጨ ነው። ከዚህ በፊት ስለዚህ ነገር አስቦ የማያውቀውን ህዝብ ሁሉ የሚያነሳሳ ስሜት ቀስቃሽ የሆኑ አካሄዶች ማለታችን ነው። ስለ ግብር ጫናና የማዳበሪያ ዕዳም አንስታችኋል በዚሁ መግለጫ። በዚህ ላይ ከሰሞኑ ሁኔታ ጋር አያይዘው የሚሉን ነገር አለ ዶክተር በየነ አንደኛ የግብር ጫና ነው። በአሁኑ ጊዜ በተለይ በንግዱ ማህበረሰብ ላይ የዕለት ገቢ የሚል እንደ ምክንያታዊነትን ያልተከተለ በነስ ብዙም ብሎ በፈለጉት ላይ መቆለል ነጋዴው ህብረተሰብ፣ በተለይ የዝቅተኛውን ነጋዴ ማለት ነው። በትንሹ ቸርችሮ የሚያድረውን ሌላ ቀርቶ መንገድ ላይ ቡና እያፈሉ ለመተዳደር የሚሞክሩ ወጣት ሴቶች አሉ። እነዚያ ላይ ሁሉ ጨርሶ እኔ በቀን ሀምሳ ብር ሰርቼ ማልገባ ሴትዮዋ የቀን ገቢዬን አምስት ሺህ ብለዋል። የሙሉት አይነት እኮ ብሶት ነው የምንሰማው። ይሄ ጨርሶ ህዝቡን ያወቀ ህዝቡም የንግድ ፈቃዱን ሁሉ ለመመለስ እየተሯሯጠ ያለበት ሁኔታን ፈጥሯል። ይሄ ጨርሶ ህዝቡን ተወግሮ ለፍቶ ትንሽ ቤተሰብ መተዳደሪያ የምትሆነውን ለማፍራት የሚያደርገውን ጥረት ያከሰመ ተስፋ ያስቆረጠ በዝም የደነገጡ ሰዎች አንድ ሰው ስለ መሞታቸው ደንግጠው ተመኖ ይሄ ነው፣ በቀን አምስት ሺ ነው ስንት ነው የሚል እንደው ትንሽ እቺ የምናቃት እቺ ክሮስክ በቀን ምናልባት ከመቶ ብር ሁለት መቶ ብር በላይ የማታልፍ ገቢ ያላቸው ነው ወይም ከሽጠው ሚሉትን ሁሉ ግብር እየከመሩ ሰው አሁን እጅግ በጣም በተከፋበትና የትን ንግባ ብሎ ተስፋ በቆረበት በተቆረጠበት ጊዜን ያለ ነው በከተማዎቹ ማለት ነው። በባል ሀገሩም የመሬት ግብሩ ይዞታው ጨርሶ ታሳቢ ሳይደረግ ሰፊ ሄክታሮች ያሉት መሬት የሚያዝ አንዲት እንደው የበረ ግንባር የምትሆነውም ግብሩ ያው ነው የማይወጣው ሆነዋል። መክፈል ቢያቅተው መሬቱ ጥቅማልህ ነው የሚባለው እና የዚህ አይነት ጭካኔ እያሳዩ ነው። ሌላው ማዳበሪያን አስገድደውም እንዲወስጡ ያደርጋሉ። ያ ማዳበሪያ ለምሳሌ አሁን አገሪቷ በፀሐይ የተንቀቃች ነው፣ በድርቅ ይባላል። ቀደም ብሎ ማዳበሪያ አፈር ላይ ተዘርቶ ነው ብሉ ዝዘራው ያ እህል ሳይበቅል ብቅር ተቃጥሎ ብቅር ምን ብል ለዚህ ምንም ታሳቢ የሚደረግ ሁኔታ የለም። ያንን ዳ ክፈሉ ነው፣ ባላመረጠ ከየት አምጥቶ ነው የሚከፍለው? አንዳንድ አካባቢዎች ማዳበሪያ መጠቀም የማይፈልጉ አሉ። ለምሳሌ ወደ ደቡብ ምዕራብ ወደ ቤንች ማጂ ከፋ ስባኤ ወደዚህ በጣም ብዙ ልምላሜ ብዙ ጫካ ያለው እነዚህ ቡና አካባቢዎች ተራራማ አካባቢም ስለሆነ ማዳበሪያ ቢዞሩ ዝናብ አጥቦቱ መግዞር ነው ወደዚህ ገበሬው ያውቀዋል አይጠቅምም የሚል ተቃውሞ ማዳበሪያ አይጠቅምንም ለእኛ መሬት አይሆንም የሚል ተቃውሞ ያሰሙ የአካባቢው ገዢዎች ወረዳ አስተዳደሩ ምኑ የሽያጭን ኮታ ማሟላታቸውን ነው የሚያዩት ሽያጩ ኮታ ማሟላቱ ለምንድን ግድ የሚሆነው ነጋዴው ኢህአደግ ነው። ኢህአደግ ኩባንያዎች ናቸው ማዳበሪያ ነጋዴዎች። ማዳበሪያው በነጻ ገበያ እጅ አይደለም ያለው። ስለዚህ ከገበሬውን ለመጥቀም ሳይሆን በማዳበሪያ ንግድ ለማትረፍ የኢህአደግ ልማት ሁሉም አለው። የአማራ ልማት፣ ኦሮሞ ልማት፣ የትግራይ ልማት የሚባሉት ሁሉ የእነሱ ንግድ ስለሆነ የእነሱን ትርፍ ነው እንጂ የሚከተሉት የገበሬውን ጥቅም አይደለም። እና ይሄን ማለታችን ነው። ግብሩ በከተማውም በባለ ሀገሩም ከፍተኛ ጫና ህዝባችን ላይ ፈጥረው ነው ያለው የሚል ወቀሳ ያስቀመጥ ነው ማለት ነው። ዶክተር በየነ በአስቸኳይ ጊዜ አዋጁና በመንግስትና አስራ ስድስት ተቃዋሚ ፓርቲዎች መካከል ስለተጀመረው ድርድር አስተያየቱን ካገኘሁ አበቃለሁ። አስቸኳይ ጊዜ አዋጁ የህዝባችንን ህገ መንግስታዊ መብት የረገጠ ነው። ህዝባችን አሁን እንደምናየው በራሱ በሰላም የሚኖር ህዝብ ነው። ይህንን አስቸኳይ ጊዜውን አዋጅ ቁስቁሰው ተግባር ላይ የሚያወሩት አንድ የፈለጉትን ግለሰብ ወይም ወገን ለመጉዳት ሲፈልጉ ነው፣ ከምናየው ለማሰር ሲፈልጉ ነው እንጂ እንደው የኢትዮጵያ ህዝብ በመቶ ያው ስነ ስርዓት ነው ማክበር የሚያውቅ ነው። በዚህ አይጠረጠርም። በዚህ ንመካከል ሰልፎች አይኖሩም፣ ተቋም አይኖሩም ምናምን ተብሏል ዝም ብሏል ጊዜ ውስጥ ከሚደርስ ድረስ

ያ በቃም አይደለም። እና ይሄ ፖለቲካ እንቅስቃሴ እንዳናረግ፣ ሰልፎች እንዳንጠራ፣ ህዝባዊ ስብሰባዎችን በስፋት እንዳናረግ፣ እንዴት አድርጎ ከህዝብ ጋር መገናኘት ይቻላልና ይነሳ ነው የምንለው። ፋይዳ የለውም ለማጥቃት ፈልጉ ነው የሚንቀሳቀሱበት። በዚያ ትንጋጌ ሌላው ሌሎች ፓርቲዎች እኛ ውጪ ያሉት ከኢህአዴግ ጋር ውይይት እያደረጉ ነው የሚባለው ላይ ያ እምነት የለንም። የኢትዮጵያን የፖለቲካ ምህዳር መደራደር ነው ዋናው ቁም ነገርና አስፈላጊው። ከዛ ውጪ ምን መደራደር እንደሚችሉ አላቅም። የግል ጥቅማቸውን ነው። ድሮ ለአብዛኛዎቹም ኢህአደግ ድሮንም ቀለብ የሚሰፍርላቸው ናቸው። ከዚያ ከሚያደርጉት የግንኙነት ወይም እነሱ የተደራደን ነው የሚሉት ምክንያቱም ለመደራደሩ እኛ ወገንተኛ ያልሆነ ባለሙያ ዜጎች ያደራድሩን ነበር ያልነው። አሁን እርስ በራሳቸው አንደኛውን ሰብሳቢ አድርገው በተለያየ ስቤ ተደራጀ ድርጅቶችን አዳራሽ ሞልተው በዛ መካከል ተደራደሩ ብሎ ነገር ይሄ ጨረባ ድግስ ነው። እንደ በአዳራሽ በጉባኤ መቼም ድርድር አይቻልም። አንድ ለአንድ ገጥሞ ጉዳዩን አስቀምጦ ነው እንጂ ሰጥቶ መቀበል የሚቻለው ከፕሮፓጋንዳ ጠቀሜታ ያለፈ ኢህአደግ ለሕዝብ ግንኙነት ልጆታ የሚያካሂደው ነገር ነው። በዚህ ውስጥ አገራችንንና እዛችንን የሚጠቅም ነገር ይወጣ ልምል እምነት የለንም። ዶክተር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ።